አልሻባብ ኢትዮጵያ ውስጥ የሽብር ጥቃት ሊያደርስ እንደሚችል ሪፖርቶች እንደደረሱት አዲስ አበባ የሚገኘው የአሜሪካ ኤምባሲ ገለጠ። በመሆኑም ዜጎቹ አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። የኢትዮጵያ መንግስት በጉዳዩ ላይ አስተያየት አልሰጠም ሲል እስክንድር ፍሬው ቀጣዩን አጭር ዘገባ ልኮልናል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በኢትዮጵያ ለሚገኙና ከዚህም በኋላ ለሚመጡ ዜጎቹ ባለፈው ሳምንት መጨረሻ ያሰራጨው መልዕክት ደረሱኝ ያላቸውን ሪፖርቶች መነሻ ያደረገ ነው። አልሸባብ ኢትዮጵያንና በኢትዮጵያ የሚገኙ የምዕራባውያን ሀገራት ጥቅሞችን ለማጥቃት ስላለው ፍላጎት የሚደርሱት ሪፖርቶች እንደቀጠሉ መሆናቸውን ጠቅሷል። ኤምባሲው ጥቃቱ የትና መቼ ሊፈጸም እንደሚችል ግን የታወቀ መረጃ እንደሌለው አስታውቋል። ሆኖም ግን የአሜሪካና ሌሎች ምዕራባውያን ዜጎች በዛ በሚሉባቸው ሬስቶራንቶች፣ ሆቴሎችና በመሳሰሉት አካባቢዎች የበለጠ ጥንቃቄ ሊደረግ እንደሚገባ አሳስቧል። በአምልኮ ቦታዎች፣ በሱፐርማርኬቶችና በንግድ ህንጻዎች አካባቢም ተመሳሳይ ጥንቃቄ እንዲያደርጉ መክሯል። ዜጎቹ የኢትዮጵያ መንግስት እስካሁን በዚህ ጉዳይ ላይ ያሰራጨው መረጃ የሰጠው አስተያየት የለም። ኢትዮጵያ በአፍሪካ ሕብረት የሶማሊያ ተልእኮ አሚሶም ስር ጦራቸውን ካዘመቱ ሀገራት አንዷ ናት። አልሸባብ ዋነኛ ጠላታችን ነው ያሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሀገራቸው ይህንን አሸባሪ ቡድን እስከ መጨረሻው እንደምትዋጋ በተደጋጋሚ ተናግረዋል። ከአሸባሪው ድርጅት ሊሰነዘር የሚችልን የሽብር ጥቃት ለማክሸፍም ሀገራቸው ጊዜ ሳትመርጥ በተጠንቀቅ እንደምትቆይ እርሳቸውም ሆኑ ሌሎች ባለስልጣናት ሲናገሩ ተደምጠዋል። ቪኦኤ ያነጋገራቸው የጸጥታ ጉዳዮች ኤክስፐርት ግን ኢትዮጵያ በኬንያ መጠን ለአልሸባብ ጥቃት የተጋለጠች ሀገር አለመሆኗን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ